ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችው የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ በዛሬ የጋቢና በዛሬ የጋቢና ታክሲያችን ቴዲ አፍሮን ያሳፍረናል። አዲሱ አልበሙን አስመልክቶ የተነሱ የማህበረሰብ ውይይቶችና ውዝግቦች፣ እንዲሁም ሌሎች በርካታ ጉዳዮችን ለእናንተ ይገልጽላችኋል። የጋራ ጉዳይ ላይ ያተኮረን ነገር ነው አብረን የምናዜመው እና ከምንም በላይ ኔ ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ እድል ሆኖ የደረሰን ጊዜ ይሄ ነው ለኛ። እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። ቴዲ አፍሮ አብሮን ያመሻል። በቀጣዩ ዘገባ ደግሞ በኢትዮጵያ የተከሰተውን የነዳጅ ማደያ ጣቢያዎች ሰልፍ ምክንያት እንመረምራለን። ትልቁ ችግር የማደያ ቁጥር ማነሱ ነው። ሁለተኛ እንግዲህ ያው አሁን ለምሳሌ ከጅቡቲ ከሱዳን በመኪና የሚመላለሰው በአኮርድ ሎጅሳለ። የመጨረሻው ዘገባችን በህይወት ዘመን ለማህበረሰብ መሻሻል ይበጃል ያሉትን ከሰሩ ሰዎች መካከል አቶ ፈቃደ ሸዋቅና አልፈዋል። የዝግጅት ክፍላችን ደንበኛ ነበሩ። የምክንያታዊነት አምድ የነበሩትን ሰው ታሪክ ይዘናል። እና ግጭትን ማስወገድ እና ሰላማዊ የፖለቲካ ኤንቫይሮመንት ድባብ መፍጠር በሀገሪቱ ላይ በጣም በጣም አስፈላጊ ነገር። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለምሽቱ ዜናዎች ተመልሰናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዋሽንግተንን የፖለቲካ ዓለም ያስደነገጠ እርምጃ በመውሰድ ጄምስ ኮሚን ከፌዴራሉ ምርመራ ቢሮ ዋና ዳይሬክተርነት ስልጣናቸው አንስተዋቸዋል። ሰለሞን ክፍሌ ዝርዝሩን ይዟል። ትራምፕ ለውሳኔያቸው መሠረት የሆኗቸው ጠቅላይ አቃቢ ሕጉ ጄፍ ሴሽንስ እና ምክትላቸው ሮድ ሮዘንስቲን በቀድሞዋ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን የኢሜይል አጠቃቀም የተያዘውን ምርመራ በሚገባ መምራት ባለመቻላቸው ከሥልጣናቸው እንዲባረሩ በተናጠል ያቀረቡላቸው ደብዳቤዎች መሆናቸውን አስረድተዋል። በሴኔተር ቻክ ሹመር የሚመሩት የዲሞክራቲክ ፓርቲው ሕግ አርቃቂዎች ግን ጄምስ ኮሚ የተባረሩት ቢሮው በሩሲያና በትራምፕ አስመራጭ ዘመቻ አስተባባሪዎች መካከል ግንኙነት ስለ መኖሩ የያዘውን ጥረት ለማስተጓጎል ሲባል ነው ሲሉ በምሬት መልሰዋል። ሴናተር ቻክ ሹመር ምክር ቤቱ የትራምፕን የምረጡኝ ዘመቻ የረዳ የሩሲያ ጣልቃ ገብነት መኖሩን እየመረመረ እንደሆነ እናውቃለን። የሕግ መወሰኛው ምክር ቤትም ምርመራ እያካሄደ መሆኑን እንገነዘባለን የፌዴራሉ ምርመራ ቢሮ ኤፍቢአይም በትራምፕ ዘመቻ አስተባባሪዎችና በሩሲያ መካከል የሚስጥር ግንኙነት ካለ ምርመራ መያዙን እንረዳለን። እነዚህ ሁሉ ከባድ የግ ጥሰቶች ናቸው እና እነዚህ ሁሉ ምርመራዎች ወደ ፕሬዝደንቱ እየተቃረቡ በመሆናቸው ይሆን ኮሜ የተባረሩት? ሴናተር ሹመር አክለው የፍትህ ሚኒስቴር በሩሲያና ትራምፕ ዘመቻ አስተባባሪዎች መካከል አለ የሚባለውን ግንኙነት ለመመርመር የተጀመሩ ሂደቶችን ለማስቀጠል ልዩ ሕግ አስከባሪ እንዲሰይም ጥሪ አቅርበዋል። ኮሚ ከሥልጣን የመባረራቸውን ዜና ከቴሌቪዥን የሰሙት ሎስ አንጅለስ ካሊፎርኒያ ውስጥ ለኤፍቢአይ ሠራተኞች ቡድን ንግግር እያደረጉ ባሉበት ወቅት ነው። ከጥቂት ሰዓታት በኋላ በሞተር ብስክሌተኞች ታጅበው ወደ አቅራቢያው አውሮፕላን ማረፊያ ከተሸኙ በኋላ ወደ ዋሽንግተን ተመልሰዋል። አንዳንድ ዲሞክራት የምክር ቤት አባላት ይህን የትራምፕ እርምጃ ኒክሶንያን ብለውታል። በሺህ ዘጠኝ መቶ ሰባዎቹ ዓመታት በተፈጠረው የዎተርጌት ቅሌት ፕሬዚዳንት ሪቻርድ ኒክሰን ይመረምሯቸው የነበሩ ባለሥልጣናትን ከሥራ ካባረሩበት ውሳኔ ጋር በማመሳሰል ወደሚቀጥለው ዜና ስናመራ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ረቡዕ የሩሲያቻቸውን ሰርጌ ላቭሮቭን በጽህፈት ቤታቸው ተቀብለው አነጋገሩ። የሁለቱ ውይይት ትኩረት አገሮቻቸውን በሶሪያና በዩክሬን ላይ ባሏቸው ልዩነቶች ላይ ያተኮረ እንደነበር ተገልጧል። በስተመጨረሻም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በማዕከላዊ አፍሪካ ሪፐብሊክ ውስጥ በአራት የሰላም ጠባቂዎች ላይ የተፈጸመውን ግድያ አወገዙ። ግድያው የተፈጸመው ሰላም አስከባሪዎቹ በነበሩበት ተሽከርካሪ ላይ የተነጣጠረ የጸረ ባላካን ነውጠኞች ባደረሱት ጥቃት ነው። ዜናው በዚሁ አበቃ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን ጋቢና የዛሬ ጋቢና እንግዳችን ቴዲ አፍሮ ይሆናል። ኢትዮጵያ ሲል የሰየመውን አልበሙን ባለፈው ሳምንት ያወጣው ቴድሮስ ካሳሁን ወይም ቴዲ አፍሮ መነጋገሪያነቱ አሁንም አልበረደም። ከአምስት ዓመታት ቆይታ በኋላ ይዞት የመጣው አልበም በቢልቦርድ የሙዚቃ ሰንጠረዥ በዓለም ሙዚቃ ዘርፍ በቁንጮነት ተቀምጧል። በኢንተርኔት አልበሞችን የሚሸጡ ድረ ገጾችም እንደዚሁ በከፍተኛ ቁጥር ከተገዙት ተርታ መድቦታል። ይፋዊ የዩቲዩብ ገጹ ላይ ደግሞ የጫነው ነጠላ ዜማው ተመልካቹ ብቻ ወደ ሶስት ሚሊዮን ተሸጋግሯል። ቴዲ አፍሮን ከጽዮን ግርማ ለቀረቡለት ጥያቄዎች በተመለከተ ሰፋ ያለ ማብራሪያ ነው የሰጠው። በርካቶች ከዘፋኝነት አልቀው እንደሚመለከቱት ለተጠየቀው ስለሰጠው መልስ ጀምሮ ዘፈኖቹ ኢትዮጵያዊነትን ስለማግሏታቸውና ፖለቲካዊ ናቸው ስለመባላቸው ምን አስተያየት እንዳለው በቃለ ምልልሱ ታደምጣላችሁ። አስተያየቶቻችሁን ከታች አኑሩልን። አልበሙን ምን ያህል እንደሸጠና ምን ያህል ኮፒ እንደተሰራጨም ከአንደበቱ ከቴዲ አፍረው ትሰማላችሁ። በዛሬው የጋቢና ምሽት ስርጭታችንም እንግዲህ የተወሰኑትን ክፍሎች እናስተላልፍላችኋለን። ስለ እናት ምትሬ ቴዎድሮስ ካሳሁን ወይም ደግሞ በመድረክ ስምህ ቴዲ አፍሮ፣ በመጀመሪያ ለቃለ ምልልስ ፈቃደኛ ስለሆንክ በጣም እናመሰግናለን። በአሜሪካ ድምፅ ስም እንግዲህ ዛሬ ያገናኘን አዲስ የወጣው ኢትዮጵያ የተሰኘው አልበም ነውና በቀጥታ ወደ እሱ ልግባ። ይህ አልበም ከመውጣቱ በፊት ባሉት ቀናት የነበረውን ድባብ ስንመለከተው ከፍተኛ የሆነ ጉጉት እንደነበር የአድናቂዎች ፍላጎት ምስክር ነበረ። በሌሎች ከተሞች የነበረውን የስርጭት ሁኔታ እንደሰማነውም በርካታ አድናቂዎች ጭምር በቀጥታ የተሳተፉበት የበዓል ዋዜማ ስሜት አይነት ነገር ነበረው እና በመላው ዓለምም ያለው ኢንተርኔት ላይ የነበረው እንቅስቃሴ ከፍተኛ ነበረ። ይህንን የተመለከቱ ሰዎች ያው ቴዲ ከዘፋኝነትም በላይ ተሻግሮ ሄዷል የሚሉ አስተያየቶችን ሲሰጡ ተደምጠዋል። አንዳንዶቹ እንደውም በቃ ቴዲ ክስተት ነው እያሉ መከራከሪያ እያቀረቡ ሲከራከሩ የነበሩ ሰዎችም ነበሩ፣ የጻፉም አሉ እና አንተ እነዚህን ነገሮች ስታይ ምንድን ነው የሚሰማ? በቅድሚያ አመሰግናለሁ እንግዳ ስላደረጋችሁኝ። እኔ የሚሰማኝ እንግዲህ ሁሉም ሰው ኢትዮጵያ ሲል ማየት ደስ ይላል አለ ደስ ይላል። እንደገና የደከምሽው ነገር ደግሞ ውጤት አምጥቶ የምትፈልጊ መልእክት ሰዎች ላይ ደርሶ የሚፈጥረው መነቃቃት እንደማየት የሚያስደስት ነገር የለም። ይህ ሁሉ ደግሞ የእግዚአብሔር ጸጋ ነው። ስለዚህ በዚህ አጋጣሚ ሁሉንም ላመሰገን እወዳለሁ። ይሄን ይመስላል። አዎ። ግን አሁን ለምሳሌ እንደዚህ አይነት አስተያየቶች ነጻነትን ይሰጡሃል? ጫናን አይፈጥሩብህም? ላይ ላይ እንደዚህ ያሉ በጣም በጉጉት መጠበቆች፣ እንግዲህ አሁን አንተም ሁሉም ሰው ኢትዮጵያዊ ሲል ደስ ይላል ነው ያልከው። ግን ኢትዮጵያ ከሚለው በተጨማሪ ቴዲ አፍሮ የሚለው የአንተ ስም በጉልህ ይሰማ ነበር። ነጻነት ይሰጣል። እንደ ኪነ ጥበብ ሰው፣ በፈጠራ ስራ ላይ እንደሚጠመድ ሰው ሁለት ለመናገር ራሱ የሰው የፍቅር መጠን ማየት በራሱ ያስፈራል። እንደዚህ መወደድ ያስፈራል። ይህን መወደድ የሚሰጥ እግዚአብሔር ለሆነ ይህን ሁሉን ነገር የሚያደርገው እሱ ነው። እግዚአብሔር ኢትዮጵያን አይተዋትም። ይሄ የትውልዱ የጋራ ድምፅ ነው። እኔም ደግሞ የትውልዱ አካል እንደመሆኔ የሁላችንም ድምፅ አብረን አመጠን ያመጣነው ነገር ነው። አንድም ለብቻው አለምንም ተጽዕኖ ራሱ ሊፈጥረው ወይ ሊሆን የሚችለው ነገር የለም። የጋራ ጉዳይ ላይ ያተኮረ ነገር ተባብረን የምናዜመው እና ከምንም በላይ ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው። እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ። እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። በእውነት ለመናገር የሰው ፍላሽ በሰጧቸው መጠን ነው ብዬ አላምንም። ከዛ በላይ ነው እዚህ ላይ የሚታየው አንድም ሰው ለሀገሩ ያለው ፍቅር ውስጥ በኢትዮጵያዊነት ያለው ፍቅር አብሮ ለኖረው በጋራ ለኖረው ነገር ያለው እምነት ነው። ይህን ስሜት የፈጠረው እንደ ቴዲ ላልሽኝ በእውነት ያትንቻል የምለው ነገር አሁንም ጠቀስ አድርገኋል ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳኸው ነገር ከኢትዮጵያዊነት ጋር የተያያዘ ነው። ከመጠሪያውም ጀምሮና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታየ? እንግዲህ በጣም ትልልቅ አባቶች የነበሩን ተከታታይ ህዝቦች ነን። እዚህ ድረስ የደረስነው ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነት ምድል ይሁን በዲፕሎማሲውም ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚህ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ የሆነው እንግዲህ በተፈጠሩ ባለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። በሀገራችን መዳን የምትችለው ኢትዮጵያን እንደ ቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበትና የህሉናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሀኑንም ባይወክል በተለያየ በቋንቋ እና በጎሳ ያለ ሁኔታ ነው ያለው። ይህ መቼም የሚታይ ነገር ነው። ይህም ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሀብም ተበላሽቷል። በዚህ ራሱ መቋጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ሀይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት ከሆነ በጣም ረቂቅ ነው እንግ በጣም ትልቅ ኃይል ነው እና እኛ ሰላም እና ፍቅር አንድነት እና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ናት፣ ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጸበት አጋጣሚ ነው ብዬ ነው የነበረው ሁኔት አንድ ዜክሽኝ መመለስ ይችላል። እንግዲህ ኢትዮጵያዊ ኢትዮጵያ አልበም ላይም ከዛ በፊት በቀደሙትም ላይ ለፖለቲካ ትርጉም ክፍት የሆኑ እና እነዚህን ጉዳዮች የዳሰሱ እንደሆኑም ያስታውቃሉ። ና አሁን ያለው ሁኔታ እንግዲህ ስናየው ኢትዮጵያዊነት የሚለው ነገር እንዳለ ሆኖ የብሄር ደግሞ ጉዳይ ለብቻ ይዘው የሚያቀነቅኑ ትልቅ ፍጥጫ ያለበት ጊዜ ነው እና በዚህ ሁኔታ ውስጥ እንደዚህ አይነት አቋም ይዞ መምጣቱ በአንተ በኩል እንደዚህ ነገር ይዤ ስመጣ በነገራችን ላይ ይሄ የኔ አቋም ብቻ አይደለም፣ ግብዙ ነው አቋም ስለሆነ ነው እኮ ይሄ ሁኔታ የተፈጠረው። ይሄ የሁላችንም ስሜት ነው ባይነኝ ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው ከልለው የቆሙ ስለሆነ ነው። ብዙ የሚያግባቡን አብረን ያደርግናቸው ብዙ ነገሮች አሉ። ከጥሩ በጣም ብዙ ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። በአጭሩ ይሄ የሁሉም ስሜት ነው፣ የኔ ብቻ አይደለም። የጋራ የሁላችን፣ የብዙሀኑ ድምፅ ስለሆነ ነው አንድ አይነት ቦታ ላይ ያገናኘን ብዬ አስብ። ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ ስሜቱ የሚሄድባቸው ነገሮች አሉ። በአሁነኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ ሰንበሬ፣ አናኛቱ አደይ ቸው እንደው አንተንም ከማነጋገር በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስበሃቸው እንደዚህ አይነት ትርጉም እንዲኖራቸው አድርገህ ነው የጻፍካቸው። ስለ እነዚህ ዘፈኖች የምትለው አስተያየት ምንድን ነው? አዎ፣ አስቤያበት አስቤያቸው ነው የጻፍኳቸው። ከቴዲ አፍሮ ጋር ያደረግነው ቆይታ አላበቃም። በነገው ምሽት እና በእሁድ ዝግጅት ሙሉውን ዝግጅት እናቀርብላችኋለን። አስተያየቶቻችሁ እየደረሱን ነው። እስኪ ጥያቄዎቻችሁና አስተያየቶቻችሁን ከቴዲ አፍሮ በሰማችኋቸው አስተያየቶች ላይ ስጡን። ፌስቡክ አት ቪኦኤ አማሪክ ላይ ጋቢና ቪኦኤ ነው። በኢትዮጵያ ለበርካታ ሳምንታት የዘለቀ የነዳጅ አቅርቦት እጥረት ተከስቷል። ረጅም የመኪናና የጀሪካን ሰልፎችን መመልከት ከፋሲካ በዓል አስቀድሞ የጀመረና አሁንም የቀጠለ ጉዳይ ነው። ለመሆኑ የነዳጅ ማደያ ጣቢያዎች ላይ የሚታዩት ሰልፎችን ያስከሰቱ ምክንያቶች ምንድን ናቸው? መፍትሄውስ? በዛሬው የጋቢና ጉዟችን ሄኖክ ሰማስኬር ያተኩርበታል። ቃለ ኢየሱስ በቀለ በሪፖርተር ጋዜጣ የመጓጓዣ እና የኃይል አቅርቦት ከፍተኛ አዘጋጅ ነው። የነዳጅ እጥረቱ ሁለት ምክንያቶች እንዳሉት ከዘገባዎቹ እንደተረዳ ይናገራል። የነዳጅ እጥረቱ ከተከሰተ አንድ ሁለት ወር ይሆነዋል እና ምንድን ነው በዋነኝነት ለነዳጅ እጥረቱ በምክንያትነት የሚጠቀሰው፣ የቤንዚን በተለይ የቤንዚን ምርት ከውጭ ከገባ በኋላ ከኤታኖል ጋር አምስት ፐርሰንት ያህል የማደባለቅ ስራ ሲሰራ ቆይቷል አለፉት ዓመታት። ሆኖም በኤታኖል እጥረት ምክንያት ከኤታኖል ጋር ቤንዚንን የማደባለቅ ስራ ከአንድ አመት ተኩል በላይ ተቋርጦ ቆይቶ ነበር። አሁን ተመልሶ ያው የኤታኖል ምርት መሻሻል ሲታይ መልሶ ከቤንዚን ጋር የማደባለቁ ስራ ሲጀመር ነው የነዳጅ እጥረቱ የተከሰተው። ለዚህም ምንድን ነው ምክንያቱ? ቤንዚን በአብዛኛው ከሱዳን ተገዝቶ ይገባል። ከዛ ከገባ በኋላ ከአዲስ አበባ ወጣ ብሎ ገላን አካባቢ እነ ኖክ ኦይል ሊቢያ፣ እንዲሁም ሌላኛው ደግሞ ናይል ፔትሮሊየም ግን በዋነኝነት ኖክና ኦይል ሊቢያ ናቸው ትልቅ ማደባለቅ ያላቸው። እነሱ ጋር ቤንዚሉ ተራግፎ ከኤታኖል ጋር ይደባለቅና ተመልሶ ተጭኖ ከዛ በኋላ ለየኩባንያዎቹ ሄዱ የሚራገፈው። አሁን ይሄ ለአንድ አመት ተኩል ያልተቋርጦ የነበረው የማደባለቅ ስራ እንደ አዲስ ሲጀመር የተፈጠረ የሎጂስቲክስ ከዚህ ከትራንስፖርት ጋር ተያይዞ የማጓጓዝ ስራው ላይ የተፈጠረ ችግር ነው። ከውጭ በሚገባ የነዳጅ መጠን ላይ የተፈጠረ ለውጥ ወይም ችግር የለም። ነዳጅ እንግዲህ ወደ ኢትዮጵያ ውስጥ የሚገባው የኢትዮጵያ ነዳጅ ድርጅት ነው። የኢትዮጵያ ነዳጅ አቅራቢ ድርጅት ከውጭ ገዝቶ የሚያስገባው በብቸኝነት ማለት ነው። እንዴት ነው የሚገዛው? አብዛኛው ነዳጅ የሚገዛው ከኩዌት፣ ናፍጣና የአውሮፕላን ነዳጅ ወይም ኬሮሲን ከኩዌት ይገዛል። ቤንዚን ከሱዳን መንግስት ባሉ የኢትዮጵያ መንግስት ከኩዌትና ከሱዳን መንግስታት ጋር ባደረገው አግሪመንት ከዛ ነው በአብዛኛው የሚገቡት ግን የተወሰነ መጠን ደግሞ አለም አቀፍ ጨረታ ይወጣና አለም አቀፍ የነዳጅ አቅራቢ ድርጅቶች ተጫርተው ያሸነፉ ለአንድ አመት ያህል ያቀርባሉ ጨረታው የሚወጣው በየአመቱ ነው የሀገሪቱ ፍጆታ ቀደም ብሎ ይሰላል በዛ መልክ ለአንድ አመት የሚገቡት ኩባንያዎች ግዴታ ፈርመው ስለሆነ በዛ በኩል የሚፈጠር ወይም የተፈጠረ ችግር የለም አሁን ሁለተኛው ምክንያት ምንድን ነው ቃለ ኢየሱስ ሁለተኛው ምክንያት አሁን እንግዲህ ኢትዮጵያ ውስጥ የነዳጅ ማደያዎች እጥረታል አዲስ አበባን የተመለከትን እንደሆነ አራት መቶ ሰማኒያ ሺህ ያህል የተመዘገቡ ተሽከርካሪዎች አሉ። ኢትዮጵያ ውስጥ በአጠቃላይ ወደ ሰባት መቶ አስር ሺህ ተሽከርካሪዎች ነው ያሉት። ከዛ ውስጥ ከሰባ በመቶ በላይ ወይ ወደ አራት መቶ ሰማኒያ ሺህ የሚሆኑት ተመዝግበው የሚገኙት አዲስ አበባ ውስጥ ነው ተሽከርካሪዎች ለአራት መቶ ሰማኒያ ሺህ ያህል ተሽከርካሪዎች አዲስ አበባ ውስጥ ያሉት አገልግሎት የሚሰጡት ማደያዎች ብዛት አጠቃላይ ሁሉንም ቆጥረህ አሮጌዎቹን ምንም ቆጥረህ አንድ መቶ ያህል ብቻ ማደያዎች ነው ያሉት። ስለዚህ አንድ ማደያ በነፍስ ወከፍ ለአራት ሺህ ያህል ተሽከርካሪዎች አገልግሎት ይሰጣል ማለት ነው። ስለዚህ ከፍተኛ የሆነ የማደያ እጥረት አለ። በክልሎችም ቢሆን እንደዛ ነው የማደያ እጥረት አለ። በቂ ማደያዎች የሉም። በአጠቃላይ በሀገሪቱ ሰባት መቶ ሺህ ተሽከርካሪዎች እንዳሉ ይነገራል ግን ያሉት ማደያዎች ብዛት ደግሞ ሰባት መቶ ነው አሁን ጎረቤት ኬንያ ብትመለከት ኢትዮጵያ እንግዲህ መቶ ሚሊዮን ህዝብ እያላት ነው ሰባት መቶ ማደያዎች ያሉት ጎረቤት ኬንያ ብትመለከት ሀምሳ ሚሊዮንና የህዝብ ብዛታቸው ግን ሁለት ሺህ ያህል ማደያዎች አሏቸው ለምንድን ነው ኢትዮጵያ ውስጥ የማደያዎች ቁጥር ያነሰው የተባለ እንደሆነ ሁለት ምክንያቶች ነው አንደኛው የነዳጅ ካምፓኒዎች በጣም ኮምፕሌን የሚያደርጉበት ምንድን ነው የትር ፍዳቅ ወይም የሽያጭ ኮሚሽን አነስተኛ መሆን ነው ካምፓኒዎች የሚያገኙት አሁን የነዳጅ አከፋፋይ ካምፓኒዎች የሚያገኙት ትር ከአንድ ሊትር ነዳጅ ሽያጭ ሰባት ሳንቲም ብቻ ነው መንግስት የፈቀደ። ያው እንግዲህ ሀይሉ የሬጉሌትድ ነው፣ በመንግስት ከፍተኛ ቁጥጥር የሚደረግበትን የነዳጅ ዘርፍ ማለት ነው። ኢትዮጵያ ውስጥ በዚህ ምክንያት ካምፓኒዎቹ አያበረታታም። ኢንቨስትመንት በዚህ ዘርፍ ለመሰማራት፣ የነዳጅ ማደያዎች ለመገንባት፣ ዴፖዎች ለመገንባት የሚያበረታታ አይደለም። ከትርፍ የምናገኘው ትርፍ በሚል ማደያዎችን ለመገንባት ፈቃደኝነቱ የላቸው። ሌላው ሁለተኛው ችግር ደግሞ የማደያ ለማደያ ግንባታ የሚውል ቦታ የማግኘት ነው። የነዳጅ አቅርቦትን በበላይነት የሚቆጣጠረው የኢትዮጵያ የነዳጅ አቅራቢ ድርጅት ነው። በመላ ሀገሪቱ ለገበያ የሚቀርቡና የሚከፋፈሉ የተፈጥሮ ነዳጆችን ወደ ሀገር ውስጥ የማስገባት ኃላፊነት ያለው መንግስታዊ ተቋም ነው። አቶ ታደሰ ኃይለማርያም የድርጅቱ ስራ አስፈጻሚ ናቸው። ነዳጅ አቅርቦት ችግር የለም። ታዲያ ለምንድን ነው ረጃጅም ሰልፎች እየታዩ ያሉት በነዳጅ ማከፋፈያ ጣቢያዎች? አዲስ አበባ በጣም ሰፍቷል፣ አድጓል። መኪኖች አሁን በአዲስ አበባ የሚንቀሳቀሱት ወደ ኦልሞስት አራት መቶ ሺህ እየተጠጉ ነው። ማደያዎች ግን ኦልሞስት እድገት የለም። ለምንድን ነው የማደያ እድገት የሌለው? ምክንያቱም ወደ አንድ መቶ የሚሆኑ የነዳጅ ማደያዎች ናቸው፣ በጠቅላላ በመዲናዋ ያሉት ወደ ሰባት መቶ የሚሆኑ በሀገሪቱ ዙሪያ ያሉ በአገሪቱ ሰባት መቶ ሀምሳ በአዲስ አበባ መቶ አሁን ይሄ አንዱ ትልቁ ችግር የማደያ ቁጥር ማነስ ነው። ሁለተኛ እንግዲህ ያው አሁን ለምሳሌ ከጅቡቲ ከሱዳን በመኪና የሚመላለሰው በአኮርድ ሎጅ አለ። እንግዲህ እርስዎ እንደሚሉት የአቅርቦቱ ችግር ከሌለ አቶ ታደሰ የአቅርቦቱ ችግር ከሌለ እና ደግሞ የነዳጅ ጣቢያዎቹም ከዚህ በፊት እንደዚሁ ተመሳሳይ ቁጥር ያላቸው ናቸው። አሁን ጊዜ ባለፉት ሁለት ወራት ረጅም ሰልፍ እንዲታይ ያደረገው ምንድን ነው? እንዳልኩ አሁን ለምሳሌ ማደያዎቹ በጣም አውትዴትድ ናቸው። ኤፊሽንሲው በጣም ሎጂስቲክሱ ፓርት በጣም በጣም ኋላ ቀር ነው እንጂ ነዳጅ እኛ በጣም ኤፊሽንትሊ ያለ ለምሳሌ አሁን ባለፈው ሳምንት ጅቡቲ ላይ ጎርፍ መንገድ ዘግቶ አርብና ሐሙስ ትንሽ መስተጓጎል ነበር። የመኪና ከላይ ኢትዮጵያ ውስጥ የዘነበው ዝናብ እዛ እንትን ብሎ መኪኖች ተስተጓጉሎ ነበር። በዛ ምክንያት ደግሞ ችግር እንዳይፈጠር ኢንላንድ ናሽናል ሪዘርቭ አለ፣ ከዛ አውጥተናል። ስለዚህ አሁን ይቺ ዲስራፕሽን ወይንም የመኪኖች ችግር ምናምን ያንን እንትን ፐርሰፕት ያደረጉና ከዚህ የሆነ ነገር ትንሽ ኬዎስ ፈጥሮ ለማግኘት የሚያደርጉት አለ። ያ አሁን ስሙ ሲሆን ጤነኛ ይሆናል። እንደገና ሰው ራሱ በተፈጥሮ ፓኒክ የሆነ ትንሽ ሁለት ሶስት መኪና ቆሞ ካገኘ የተወሰነ ነዳጅ ያለው ምዛው ይሰለፋል። አቶ ታደሰ እዚህ እዚህ ላይ ግን ሁለት ወር ፈጀ ይሄ ሁኔታ። የጎርፉ ጉዳይ የሁለት ቀን ነው እርስዎ እንዳሉት፣ እንዴት ለረጅም ጊዜ ሊዘልቅ ቻለ ታዲያ ይሄ እጥረት በቤቱ ነው ረዥም ጊዜ ። መጀመሪያ በፋሲካ አካባቢ የነበረው የባህር ዳር ድልድይ እድሳት ምክንያት በመዘጋቱ ያኔ በላይ በወልዲያ ዞሮ በሚመጡበት ጊዜ የመንገዱ ርቀት መጨመሩ በፋሲካው ጊዜ ትንሽ ችግር ፈጠረ። ከዛ በኋላ ለፋሲካ የመጡት ሾፌሮች በሙሉ በዓል ስለሆነ ወደኋላ ሲመልሱ ሶስት አራት ቀን ቆይተው ሄዱ። በዛ ምክንያት ያ ደግሞ ባክሎግ ፈጠረ። ከዛ ውጪ የአቅርቦት ወይ ነዳጅ ጠፍቶ አይደለም እኮ ነው የምልህ። ስለዚህ ችግሩ በቅርብ ጊዜ የሚቀረፍ ይመስሎታል? ይሄ ሎጂስቲክሱን አሁን ከስር ከስር ለምሳሌ የመኪኖች ኤፊሸንሲ የሚጨምርበት የመኪኖች ቁጥር የሚጨምርበት እንደገና ባቡሩ ስራ ላይ የሚውልበት ሁኔታ ሲፈጠር ነው እንጂ ይሄ ኦን ኤንድ ኦፍ በቃ የማይቀር ነው። ደርሶ ከመገባደዱ በፊት ሕይወታቸውን ለሰዎች መብትና የፖለቲካ ተሳትፎ መሻሻል የሰሩት አቶ ፈቃደ ሸዋቀና አርፈዋል። አቶ ፈቃደ ሸዋቀና ጉዞቸው ከአዲስ አበባ ዩኒቨርሲቲ መምህርነት ተነስቶ የመብት ሙግት የፖለቲካና የማኅበራዊ ሁኔታዎች መሻሻል ጋር ይሸጋገራል። ላለፉት 24 ዓመታት በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያን በሚያደርጓቸው የተቃውሞ እንቅስቃሴዎች በስፋት የሚታወቁት አቶ ፈቃደ ሸዋቀና ጠንካራና ሚዛናዊ የፖለቲካ እንደዚሁም የማኅበረሰብ ሂስ ባዘሉ ጽሑፎችና የመገናኛ ብዙኃን ተሳትፏቸው ይታወቁ ነበር። በእኛ ዝግጅት ክፍል በእሰጣ ገባ ዝግጅት ከተናገሩት ጥቂቱን እናስደምጣችሁ። አሁን አቶ መሀሪ ዮሐንስ፣ በደንብ ነው ስሰማው የነበረውና ሙሉ በሙሉ አሁን ወቀሳውን ምኑንም የሚያደርጉት ተቃዋሚዎች ላይ ነው። ተቃዋሚዎች የጨዋታውን ህግ አይቀበሉም፣ ህገ መንግስቱን አይቀበሉም። ሀሳብን የመግለጽ መብት አላቸው እውነቴን ነው። አንድም እንኳን በስህተት እንኳን አመልጧቸው፣ ከመንግስት በኩል ያሉትን ችግሮች፣ ከገዢው ፓርቲ በኩል ያሉትን ችግሮች ለማንሳት እንኳን አልሞከሩም። እዛ አገር ስላሉ ምናልባት ይፈሩ ይሆናል አይደኖ። ግን ይህን ይህንን መታዘቤን ልንገራቸው ብዬ ነው። ኢትዮጵያ ውስጥ ህገ መንግስቱን የማያከብረው መንግስት ነው፣ ገዥውም ፓርቲ ነው። የፖለቲካ ጨዋታ ህጎች ይወጣሉ። ያንን ጨዋታ ህግ የሚያፈርሰውም መንግስትም ነው። ተቃዋሚዎች የሚወቀሱበት ነገር ቢኖርም እንኳን በአብዛኛው አንድ ዴሞክራሲያዊ የሆነ የፖለቲካ ከባቢ ኢንቫይሮንመንት እንዳይፈጠር ያደረገው ገዢው ፓርቲ። አቶ ፈቃደ የተወለዱት በ1955 ዓመተ ምህረት በሸዋ ክፍለ ሀገር አርማንያ ከተማ ሲሆን ትምህርታቸውን በደብረ ብርሃን በአዲስ አበባና አልፎም በዴንማርክ ኮፐንሄገን ተከታትለዋል። እንደ አውሮፓውያን ዘመን አቆጣጠር ከ1983 እስከ 1993 ዓ ም በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉት አቶ ፈቃደ ሸዋቀና በ1994 ዓ ምረት መንግሥት በጅምላ ካባረራቸው 42 ታዋቂ የዩኒቨርሲቲ መምህራን አንዱ ናቸው። አቶ ፈቃደን በቅርብ የሚያውቁና አብረዋቸው የሰሩ ቁጣና ጥላቻ እይታቸውን እንደማይሸብብ ይናገራሉ። ለዝግጅት ክፍላችንም የሚሰጧቸው አስተያየቶች የተመዘኑና ሐቀኝነት የሚንጸባረቅባቸው ነበሩ። አቶ ፈቃደ ሸዋቀና ከባለቤታቸው ወይዘሮ ሀና ተካልኝ ያፈሯቸው ሁለት ልጆችና የአንዲት ሴት ልጅ አባት እንደዚሁም የሁለት የልጅ ልጅ አያት ነበሩ። የአቶ ፈቃደ የቀብር ሥነ ሥርዓት በመጪው ቅዳሜ እዚሁ ዩናይትድ ስቴትስ ውስጥ በሜሪላንድ አደልፋይ ከተማ ውስጥ በሚገኘው ጆርጅ ዋሽንግተን ሴሜትሪ መካነ መቃብር ከቀኑ በስድስት ሰዓት እንደሚፈጸም ከቤተሰባቸው ያገኘነው መረጃ ጠቁሟል። በተደጋጋሚ ጊዜያት በዚህ በአሜሪካ ድምፅ እየቀረቡ በትምህርታዊ ውይይት የተካፈሉትና ለአድማጭም ትምህርታዊ ግንዛቤ ላስጨበጡት ለአቶ ፈቃደ ሸዋቀና ቤተሰብና ወዳጅ ዘመድ መጽናናትን፣ ለነፍሳቸውም እረፍት እንመኛለን። አቶ ፈቃደ ሸዋቀና እናመሰግናለን። we mm -hmm. mm -hmm. እንግዲህ የዛሬው ፕሮግራማችን በዚ ወደ መጠናቀቁ ነው። አዎ በነገ ዝግጅት እንጠብቃችኋለን። አስተያየቶቻችሁን ፌስቡክ አት ቪኦ አማሪክ ላይ በትዊተር እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም እንታደርሱን እንጠይቃችኋለን። በተጨማሪ በነገ ምሽት ቀጣዩን የቴዲ አፍሮ ቃለመጠይቅ እንደምናቀርብ ለመግለጽ እንወዳለን። ስናስተናግዳችሁ ያመሸ ነው መን መስታወት አራጋውና ሄኖክ ሰማ ግዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረነው የጋቢና ዲጄ ዲጄ ፋቱ ሙዚቃዎቹ መርጧል። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።